የትግራይ ብሔራዊ ክልላዊ መንግሥት ስድስት ሴቶች ያሉበት ዘጠኝ አዳዲስ የሥራ አስፈጻሚ ኮሚቴ አባላትን ሾመ። የክልሉ መንግሥት ለሶስት ቀናት ያካሄደውን ጉባኤ አጠናቋል። አለም ፍሳሀ ተከታዩን ዘግቧል። ምክር ቤቱ ፋይናንስን የሚመለከት አዋጅ ከማጽደቁ ባሻገር የሦስት ወር የሥራ አፈጻጸምና የ2011 የበጀት ዓመት ዕቅድም አይተዋል። ምክር ቤቱ በዛሬው ዕለት ስድስት ሴቶችን የሚገኙበት ዘጠኝ አዳዲስ የሥራ አስፈጻሚ ሰዎች፣ ሦስት የዞን አስተዳዳሪዎች፣ አንድ የመቀለ ከተማ ከንቲባ ሽመት ሲሰጥ፣ ለአቶ ረፋኤል ሽፋሬ የምክር ቤቱ አፈ ጉባኤ ለወይዘሮ የምሥራች ብርሃኑ ደግሞ ምክትል አፈ ጉባኤ አድርጎ ሸመዋል። ይህ በእንዲህ እንዳለ የፋይናንስ ሚኒስትር የነበሩ ዶክተር አብርሃም ተከስተ የክልሉ ምክትል ርዕሰ መስተዳድርና የከተማ ልማትና ንግድ ኢንዱስትሪ ቢሮ ኃላፊ አድርጎ ሸማቸዋል። ከ17 የክልሉ ስራ አስፈጻሚ አባላት ዘጠኙ ሴቶች መሆናቸው ታውቀዋል። ዶክተር ደብረጤን ገብረ ሚካኤል በጉባኤም መዝጊያ ዕለት ሕዝቡ በፖለቲካ ያሳየውን ንቁ ተሳትፎ በልማትም እንዲደግመው፣ በስብሰባ ምክንያት ተገልጋይ መበደል የሚያስጠይቅ መሆኑና የገንዘብ አጠቃቀማችን ቆጣቢ በሆነ መንገድ እንዲካሄድ አሳስበዋል። አለም ፍስሐ ከመቀለት